ክብሬ፣ ሞገሴም፣ ኃይሌ፣ ብርታቴ፣ ክብሬ ሞገሴ የዘናንሞ የአብርሃሙ ስላሴ የዘናንሞ ያበራድራችሁ። አሜን። እግዚአብሔር አምላክ ስሙ ለዘላለም የተመሰገነ ይሁን። እንደ እግዚአብሔር ፈቃድ ዛሬ የምንማረው ስለ መንፈስ ቅዱስ ፍሬ ነው። የመንፈስ ቅዱስ ፍሬ ዛፎች፣ አዝሬት እና አትክልት ፍሬ ማፍራት የሚችሉት ከሁሉም በፊት ሕይወት ሲኖራቸው ነው። ሕይወት ካላቸው አስፈላጊው ሁሉ ሲሟላላቸው ፍሬ ማፍራት ይችላሉ። ክርስቲያኖች ደግሞ እንደዚሁ በተክል ይመሰላሉ። ከሆነ ከክርስቲያኖችም ፍሬ ይጠበቃል ማለት ነው። ከፍሬ በፊት ግን ልክ እንደ ተክሎች ሁሉ ምን ያስፈልጋል ማለት ነው? ህይወት። ህይወት ወሳኝ ነው። ህይወት ካለ ማደግም፣ ማለምለምም፣ ማበብም ማፍራትም ይኖራል። እንግዲህ በዚህ መሰረት ክርስቲያኖችም ከማበብ ከማለምለም ከማፍራት በፊት ህይወት ሊያስፈልገን ነው ማለት ነው። በተክል ከተመሰል ከማፍራታችን በፊት ህይወት ያስፈልገናል እና እንግዲህ ያ ህይወታችን ማን ነው ማለት ነው። እስቲ በአንድ ቃል ህይወታችን ማን ነው? በል ቆየኝ አንድ ጊዜ በአምላካችን በኢየሱስ ክርስቶስ ደም በአምላካችን በኢየሱስ ክርስቶስ ደም ከዲያብሎስ ባርነት ነጻ ወጥተናል። ዛሬም በቸርነቱ የእሱ ልጆች ነን። እስኪ የምትሏን ዜ እጃችሁን አውጥሉኝ። በጣም ጥሩ ህይወት ማለት ይህ ነው። ህይወት ማለት ይህ ነው። የዮሐንስ ወንጌል ምዕራፍ 14 ቁጥር ስድስት የዮሐንስ ወንጌል ምዕራፍ 14 ቁጥር ስድስት ላይ ምን ይላል? አምላካችን ኢየሱስ ክርስቶስ እኔ መንገድም እውነትም ሕይወትም ነኝ። ወደ እግዚአብሔር ቤት ለመሄድ መንገድ፣ ወደ ገነት ለመሄድ መንገድ፣ ወደ ሰላም አገር ለመሄድ መንገድ፣ ወደ ፍቅር ሰፈር ለመሄድ መንገድ፣ ወደ መንግስተ ሰማያት ለመሄድ መንገዱ እኔ ነኝ። ደግሞ ሰው የሚለካው በእውነተኛነቱ ነው። ማንኛውም ሰው እውነተኛ ለመሆን፣ እውነት እኔ ነኝ። ይህ ሁሉ የሚከናወነው ሕይወት ሲኖር ነው። ሕይወት እኔ ነኝ። ከሞት ምንነሳበት ሕይወት እሱ ነው። ለእኛ አንዲት ዘር በመሬት ውስጥ ሞታ ተቀብራ እንደገና ሕይወት ዘርቶባት እንደምትነሳ ሁሉ እኛም ከሞት በኋላ እንድንነሳ የሚያደርገን ውስጣዊ ሕይወት አምላካችን ኢየሱስ ክርስቶስ ነው። ዛሬ በዚህ ዓለም ያለን ክርስቲያኖች የመንፈስ ፍሬ እንድናፈራ የሚያስተምረን መልካሙን ነገር የሚያሳስበን፣ የሚያጽናናን፣ መስጢርን ሁሉ የሚገልጥልን፣ ጨለማውን የሚያበራልን፣ በድካማችን የሚያግዘን፣ የሚመክረን፣ የሚገስጸን፣ ወደ እውነት ሁሉ የሚመራን፣ ልዩ ስጦታን የሚሰጥ ማን ነው? መንፈስ ቅዱስ ነው። እንግዲህ እኛ መጀመሪያ ህይወት ካለን እናድጋለን፣ እናለመልማለን፣ እናበባለን፣ እናፈራለን ማለት ነው። እንድናፈራ የሚያደርገን ደግሞ መንፈስ ቅዱስ ነው። ማንኛውም መንፈሳዊ ፍሬ እንድናፈራ የሚያደርገን መንፈስ ቅዱስ ነው። ለሁሉም ቢሆን የሥራ ድርሻ አላቸው። ዛሬ በዓለም ያለችን ቤተ ክርስቲያን የሚያንቀሳቅሳት፣ የሚመራት፣ የሚያስተምራት፣ የሚገስጻት፣ የሚመክራት፣ ወደ እውነት ሁሉ የሚጎትታትና መንፈሳዊ ምስጢርን ሁሉ የሚገልጥላት እግዚአብሔር መንፈስ ቅዱስ ነው። ባለፉ የተማርን ይመስለኛል። ከእኛ ስለሚጠበቀው የመንፈስ ፍሬ መጽሐፍ ቅዱስ እንዲህ ይላል እንግዲህ እኛ በክርስቶስ ሕይወት ካለን ማፍራት ግድ ነው። እንግዲህ ከእኛ የሚጠበቀው ፍሬ የብርቱካን ፍሬ አይደለም። የሎሚም አይደለም። ሌሎችን የምንጠቀምባቸው በዚህ ምድር ያሉትን አይደለም። ከዚህ ሁሉ የበለጡ ፍሬዎችን ነው። እነዚያም ምንድን ናቸው? ይላል መጽሐፍ ቅዱስ። የመንፈስ ፍሬ ግን ይላል የመንፈስ ፍሬ ግን ምንድን ነው? አንደኛው ምንድን ነው? ፍቅር፣ ከዚያ ደስታ፣ ከዚያ ሰላም፣ ከዚያ ትዕግስት፣ ከዚያ ቸርነት፣ ከዚያ በጎነት፣ ከዚያ የሚቀጥለው እምነት፣ የሚቀጥለው የዋሃት፣ ራስን መግዛት፣ ራስን መግዛት እነዚህ ከኛ የሚጠበቁ ፍሬዎች ናቸው። እነዚህን እንድናፈራ የሚያደርገን እግዚአብሔር መንፈስ ቅዱስ ነው። ወደ ገላትያ ሰዎች ምዕራፍ አምስት ቁጥር ሀያ ሁለት እስከ ሀያ አራት ፍቅርን እንድናፈራ የሚያደርገን እግዚአብሔር መንፈስ ቅዱስ ነው። ሰላምን እንድናፈራ የሚያደርገው እግዚአብሔር መንፈስ ቅዱስ ነው። ፍቅርን ከራሳችን እንፍጠረው ካል አይዘልቅም። እስከ ተወሰነች ደረጃ ነው። እግዚአብሔር መንፈስ ቅዱስ የሚሰጠን ፍቅር ግን ፍጹም ፍቅር ነው። ሳንወድ በግድ በባህርያችን የሰው ልጆችን ሁሉ መውደድ ነው የሚሆነው። እኛ አሁን ብዙ ጊዜ የሚወዱንን ነው የምንወደው። መልካም የሚያደርጉልን ነው የምናፈቅረው። በሃይማኖትም በምንም በሆነው ነገር የሚመስሉንን ነው የምንወደው። እግዚአብሔር መንፈስ ቅዱስ ግን ከእኛ የሚጠበቀውን እውነተኛውን የፍቅር ፍሬ ሲሰጠን፣ ማንኛውንም ሰው ነው የምንወደው። በመጽሐፈ መነኮሳት ውስጥ የጸጋ ደረጃዎች አሉ። ከጸጋ ደረጃዎች ዘጠነኛው እና ዋናው ትልቅ እድገት የሚያሳየው ፍቅረ ቢጽ ይባላል። ፍቅረ ደቂቀ እጓለ መሕያው፣ የሰው ልጆችን ሁሉ መውደድ። የሰው ልጆችን ሁሉ የመውደድ ባህርይ ያን የሚሰጠው ታዲያ መንፈስ ቅዱስ ነው። አንድ አባት ነበሩ ኢትዮጵያ ውስጥ ማህበረ ስላሴ ገዳምን የምታውቁ አባቴ አርመሞ ይባላሉ። የምታውቋቸው ካላችሁ እዚያ ሄዳችሁ በእንግድነትም በምንም አባ አርመሞ ይባላሉ። ለአርባ አመታት ያህል ከሰው ጋር አይነጋገሩም አልተነጋገሩም። ለአርባ አመታት ያህል ከሰው ጋር አልተነጋገሩም። ሆኖም ግን አነስተኛ ስራዎችን አስፈቅደው የሚሰሩ እሳቸው ነበሩ። ለምሳሌ የከብቶች አዛባን መጥረግ፣ የምድጃ አመድ መጥረግ፣ የሰፈሩን ቆሻሻ መጥረግ እንግዳ ሲመጣ እግር ማጠብ የተናቁና አነስተኛ ስራዎችን እንዲሰሩ አስፈቅደው እስከ ሞታቸው ድረሳቸው ነበር የሚሰሩ እና ከስራዎቻቸው ውስጥ አንዱ እንግዳ ሲመጣ እግር ማጠብ ነው። እኒህ ሰው የሚመጣው እንግዳ እስላም ይሁን ክርስቲያን ይሁን አመንዝራ ይሁን መዋርተኛ ይሁን ነብሰ ገዳይ ይሁን ምንም ይሁን ምን እሳቸው ብቻ ያን ሰው ሲያዩ መውደድ እግሩን ያጥቡና ሙልጭ አድርገው እግሩን ካጠቡ በኋላ ላዩንም ታቹንም ይስሙታል። እንደገና ደግሞ እግሩ አልበቃቸው ብሎ ደግሞ የሄዱና ሰውየውን ይስሙታል። እያዩ ያለቅሳሉ፣ እያዩ ያለቅሱለታል። ከፍቅራቸው የተነሳ ነው። ይህ ፍቅረ ደቂቀ ጓለም ይኸው ይባላል፣ ፍቅረ ቢጽ ይባላል። የሰው ልጆችን የመውደድ ጸጋ ነው። ይህ የሚሰጠው ታዲያ ከመንፈስ ቅዱስ ነው። እኔና እናንተ ዛሬ አንችልም፣ ያን ማድረግ አንችልም፣ ጠላታችን መውደድ አንችልም፣ ሰው የሆነውን ሁሉ ማፍቀር አንችልም። ለምን? ስላልተሰጠ። ከመንፈስ ቅዱስ የሚሰጠው ሰላም፣ ከመንፈስ ቅዱስ የሚሰጠው ፍቅር፣ ከመንፈስ ቅዱስ የሚሰጠው ቸርነት፣ ከመንፈስ ቅዱስ የሚሰጠው የዋሃት፣ የዋህ መሆን ከመንፈስ ቅዱስ የሚሰጠው ራስን መግዛት ፍጹም ነው፣ የሚለወጥ አይደለም። እና እነዚህ ፍሬዎች በእኛ ቢታዩ መንፈስ ቅዱስ በሕይወታችን እንዳለ ምልክቶች ናቸው። እንደ እኔ አባት በጣም አደጉም ይቅር ትንሽም እንኳ ካለ ባይምሯችን ውስጥ ሰውን የመውደድ የቸርነት፣ የዋህነት፣ ራስን ለመግዛት መፍጨርጨር በተለይ ደግሞ ለእምነት እምነት ይላል እኮ ስለ እምነት ስለ እግዚአብሔር መኖር ስለ ክርስቶስ አዳኝነት ቃሉን ለመስማት ለማሰማት ቤተ ክርስቲያንን በሆነው ሁሉ ለማገልገል የምናደርገው እንቅስቃሴ ሁሉ መንፈስ ቅዱስ በሕይወታችን ውስጥ እንዳለ ምልክት ነው። እንግዲህ ከላይ እንደጠቀስነው እኛ በተክል በዛፍ ተመስለናል። ቀደም ስንማር በአዝሬት በዘሮችና በመልካም መሬት ነው። አሁን ደግሞ መጽሐፍ ቅዱስ እኛን በመልካም ተክልና በፍሬው በክፉ ዛፍና በክፉ ፍሬው ይመስለናል። እና በመልካም ዛፍ እና በመልካም ፍሬ በክፉ ዛፍ እና በክፉ ፍሬ ስንመሰል መጽሐፍ ቅዱስ እንዲህ ይለናል። ቁጥር አንድ በክፎች ምክር ያልሄደ ይላል። በክፎች ምክር ያልሄደ፣ በኃጢአተኞችም መንገድ ያልቆመ፣ በዋዘኞችም ወንበር ያልተቀመጠ፣ በእግዚአብሔር ሕግ ደስ የሚለው በቀንና በሌሊት ሕጉን የሚያስብ በውሃ ፈሳሾች ዳር እንደ ተተከለች ፍሬዋን በየጊዜዋ እንደምትሰጥ ቅጠሏም እንደማይረግፍ ዛፍ ይሆናል የሚሠራውም ሁሉ ይከናወንለታል የዳዊት መዝሙር መዝሙር አንድ ቁጥር አንድ እስከ አራት ሁለት ቅርንጫፍ ይላል የእግዚአብሔር ቃል ቅርንጫፍ በወይኑ ግንድ ባይኖር ከራሱ ፍሬ ሊያፈራ እንዳይቻለው እንዲሁም እናንተ ደግሞ በእኔ ባትኖሩ አትችሉ እኔ የወይን ግንድ ነኝ እናንተ ቅርንጫፎች ናችሁ ያለ እኔ ምንም ልታደርጉ አትችሉምና በእኔ የሚኖር እኔም በእርሱ እርሱ ብዙ ፍሬ ያፈራል። ዮሐንስ ወንጌል ምዕራፍ 15 ቁጥር 4 እስከ 12። 3 ይህን ምሳሌ አለ ይላል አምላካችን ኢየሱስ ክርስቶስ። ይህን ምሳሌ አለ፣ ለአንድ ሰው በወይኑ አትክልት የተተከለች በለስ ነበረችው። ፍሬም ሊፈልግባት መጥቶ ምንም አላገኝም። የወይን አትክልት ሠራተኛውንም እነሆ ከዚች በለስ ፍሬ ልፈልግ ሶስት አመት እየመጣሁ ምንም አላገኘሁም። ቁረጣት፣ ስለምን ደግሞ መሬቱን ታጎሳቆላለች አለው። እሱ ግን መልሶ ጌታ ሆይ፣ ዙሪያዋን እስክኮተኩትላትና ፋንድያ ወይም ማዳበሪያ እስካፈስላት ድረስ በዚህች አመት ተዋት። ወደፊትም ብታፈራ ደህና ነው፣ ያለዚያ ግን ትቆርጣታለህ አለው። የሉቃስ ወንጌል ምዕራፍ 13 ቁጥር 6 እስከ 10፣ አሁን እዚህ ላይ የበለሱ ዛፍ እኛ ክርስቲያኖች ነን። የሚጠበቅብን ፍሬ ምን እንደሆነ ተነጋግረናል፣ መጽሐፍ ቅዱስ ነግሮናል። ከዚያ እንዳንቆረጥ እንዳንቆረጥ ትቂት ማዳበሪያ እንድታፈራ የሚያደርግ ነገር ሁሉ ላድርግላት፣ ለዛፋ እባክህ ታገሳት ካልሆነ የኋላ ኋላ ትቆርጣታለህ ሲል የተናገረው መልአክ እግዚአብሔር የሚጠብቀን መልአክ፣ ወይም ቅዱሳን መላእክት፣ ወላዲተ አምላክ ድንግል ማርያም፣ ቅዱሳን በአጠቃላይ በጸሎታቸው በምድር ያሉ ካህናት፣ በምድር ያሉ ምእመናን አንዱ ለአንዱ የሚለም ነው ማለት ነው። አንዱ ለአንዱ እባክህ ገሌን ይቅርበልልኝ፣ አሳልፈ ለዲያብሎስና ለሰራዊቱ አትስጥብኝ ብሎ የሚጸልየው ብለን የምንጸልየው የምንማልደው ማለት ነው። ቆራጩ ግን ማን ነው? እንድትቆረጥ አዛዡ ማን ነው? ማን ነው? አምላካችን ኢየሱስ ክርስቶስ ይህ ነው እንግዲህ ምሳሌ ነው። አይቶ አይቶ ትዕግስቱ ሲያልቅ እንድትቆረጥ አዛዡ ኢየሱስ ክርስቶስ ነው። እንዳትቆረጥ ደግሞ ለማኙ ደግሞ ባክተዋት ብሎ ለማኙ ደግሞ አንዳችን ለአንዳችን ማለትም ይቻላል። ቅዱሳን መላእክት በአጠቃላይ ቅዱሳን በዚህም ንባብ ውስጥ የበለስ ተክል የተባለው በጊዜው እስራኤል ዛሬ ግን እኛ ክርስቲያኖች ነን። የአትክልቱ ባለቤትም አምላካችን ኢየሱስ ክርስቶስ ነው። ሰራተኛውም መልአከ እግዚአብሔር ነው። የመግደልና የማዳን ስልጣን ለመላይክ ተሰጥቷልና ካህናትም የሰራተኛው ምሳሌ ናቸው። ማዳበሪያውም ንስሐ ሲሆን ሦስቱ ዓመትም ለእያንዳንዳችን የተሰጠን የንስሐ ጊዜ ነው። ጌታ እስካሁን ድረስ እኛ ለንስሐ ማቆየቱ መረጃ ነው። ጌታ እስካሁን ድረስ እኛን ለንስሐ ማቆየቱ መረጃ ነው። እንዳንቆረጥ፣ እንዳንቀሰፍ የሚማልዱልን የሚለምኑልን ሌሎች ኃይላት አሉ። አራት ጌታ በማለዳም ወደ ከተማ ሲመለስ ይላል። ጌታ በማለዳም ወደ ከተማ ሲመለስ ተራበ። በመንገድም አጠገብ በለስ አይቶ ወደ እርሷ መጣ። ከቅጠልም ብቻ በቀር ምንም አላገኝባትምና ለዘላለሙ ፍሬ አይገኝብሻላት በለሲቱም ያን ጊዜ የደረቀች። የማቴዎስ ወንጌል ምዕራፍ ሀያ አንድ ቁጥር 18 የቅድሙ የሉቃስ ወንጌል ምዕራፍ 13 ቁጥር 6 እስከ 10 ነው። እስከ 3 ዓመት ሳታፈራ ቆይታ ልትቆረጥ ስትል የተለመነላት የሉቃስ ወንጌል ምዕራፍ 13 ቁጥር 6 እስከ 10 ነው። የተረገመችው ደግሞ ማቴዎስ 21 18። ምናልባት ብዙ ጊዜ ደጋግሞ ሄዶ ይሆናል። ወደዚች በለስ ደጋግሞ ሲሄድ ግን አሁንም ያለ ፍሬ ናት። ረገማት ይላል። ለዘላለም ፍሬ አይገኝብሽ አላት። ይኸው ነው እንግዲህ፣ እግዚአብሔር ታግሶ ታግሶ የሚያመጣው ፍዳ እዚህ ላይ ነው። አምስት በነፋስ የተወሰዱ ይላል። በነፋስ የተወሰዱ ውሃ የሌለባቸው ደመናዎች፣ ፍሬ የማያፈሩ ሁለት ጊዜ የሞቱ ከነ ስራቸው የተነቀሉ፣ በበጋ የደረቁ ዛፎች፣ የገዛ ነውራቸውን አረፋ እየደፈቁ ጨካኝ የባህር ማዕበል፣ ድቅድቅ ጨለማ ለዘላለም የተጠበቀላቸው የሚንከራተቱ ከዋክብት ናቸው። የይሁዳ መልእክት ምዕራፉ ያው አንድ ነው ቁጥር 12 እስከ 14 ከነዚህ ከተጠቀሱት ምሳሌዎች ውስጥ የኛ ሕይወት በየትኛው ውስጥ ይገኛል? ምዕመናን፣ በወንዝ አጠገብ እንደ ተተከለው ተክል ልምላሜው ፍሬው እንደማያቋርጠው ነው? ወይስ ሶስት ዓመት ሙሉ ፍሬ ሳይገኝበት በመቅረቱ እንዲቆረጥ ተወስኖ በአማላሽ ብዛት ጊዜ እንደተሰጠው ነው? ወይስ ደግሞ ፍሬ ሳይገኝበት በመቅረቱ ከተረገመውና ከደረቀው ከነስሮ ከተነቀለው ነው። እንግዲህ ህይወታችን ከየትኛው ክፍል እንደሆነ የምናውቀው ራሳችን ብቻ ነን። ሆኖም ግን እኛን የሚጠቅመን በወንዝ አጠገብ እንደ ተተከለው ልምላሜው ፍሬው እንደማያቋርጠው ብንሆን ነው። እየተከታተላችሁኝ ነው? በዓለም ዛሬ እነዚህን ምሳሌዎች የያዙ አሉ። ያለምንም ማቋረጥ የመንፈስ ፍሬን የሚያፈሩ ሁልጊዜ የእግዚአብሔርን ቃል ውሃ እየጠጡ የእግዚአብሔርን ቃል ምግብ እየተመገቡ ሁልጊዜ ወደ ቤተ ክርስቲያን እየገሰገሱ ሁልጊዜ በመንፈስ ቅዱስ እየተባረኩ ቢጣሉ እየታረቁ ቢለያዩ አንድ እየሆኑ ዲያብሎስና ሰራዊቱን በዚህ ዓለም እየተዋጉ ያለምንም ማቋረጥ ፍሬ የሚያፈሩ አሉ። እንደገና ደግሞ እንደገና ደግሞ እግዚአብሔር ዝም ብሎ ጊዜ እየሰጣቸው እየታገሳቸው ወላዲት አምላክ ድንግል ማርያም እየለመነችላቸው ቅዱሳን መላእክት እየለመኑላቸው ሌሎችም ቅዱሳን እየለመኑላቸው በምድርም ላይ ያሉ እውነተኞች ክርስቲያኖች እየማለዱላቸው ዝም ብለው ባለማፍራት በዚያ በክፉ ስራቸው የቀጠሉ አሉ። ጊዜ የሰጣቸው አሉ ማለት ነው። ደግሞ ጨርሶ የረግማቸው አሉ። የእግዚአብሔር ቃል ሲነገሩ ጆሮአቸውን የሚያሳካቸው ኢየሱስ ክርስቶስ አዳኝ ነው፣ ዳግም ይመጣል ሲባል የብዶች ጩኸት፣ የሞኞች ልፍለፋ የሚመስላቸው ሰው ሞተ ይነሳል ሲባሉ የሚስቁ በእግዚአብሔር ቃል የሚዘብቱ የሚቀልዱም አሉ እና ቃሉ የሚለን የእኛ ከየትኛው ነውን? የእኛ ሕይወት አሁን ከዚህ ያለ ነው ከየትኛው ነው? አሁንም በዚህ ዓለም በሌላ በኩል ስንሄድ በዚህ ዓለም ያሉ መሪዎች በዚህ ዓለም ያሉ መሪዎች በትልቅ ዛፍ ይመሰላሉ። ከነዚህ መሪዎች እግዚአብሔር መንፈስ ቅዱስ ፍሬ ይፈልጋል። ያም ፍሬ ለህዝባቸው ሰላም መሆን፣ ለህዝባቸው እንደ ሙሴ ተላልፈው መሰጠት። ሙሴን ታስታውስ እንደሆነ ህዝቡ ክፉ ሆኖ እግዚአብሔርን አስቀይሞ እግዚአብሔር ሊያጠፋው ሲል ሙሴ ምንድን ነው ያለ? ለህዝቡ እግዚአብሔር ሆይ ምንጊዜ የሚሆን የሰው በደል ልማድ ነው፣ የአንተ ቸርነት ደግሞ ዘላለማዊ ነው። ማርልኝ እንጂ ህዝቤን፣ ይቅርበልልኝ እንጂ ህዝቤን፣ አታጥፋብኝ እንጂ ህዝቤን። ህዝቤን የምታጠፋ ከሆነ ከህዝቤ በፊት እኔን አጥፋ፣ ከህይወት መጽሐፍ የህይወት መጽሐፍ ስሜን ደምስስ፣ ከህይወት መዝገብ የመዘገብከውን ስሜን ደምስሰው፣ ከእነሱ በፊት እኔ የሚሉ መሪዎችን ይፈልጋል መንፈስ ቅዱስ ህዝብን ሽጠው እነሱ ለመኖር፣ ህዝብ በህዝብ ደም እነሱ ለመኖር የሚፈልጉትና የሚያስቡትን ሳይሆን ለህዝባቸው ተላልፈው የሚሰጡ መሪዎችን ይፈልጋል እግዚአብሔር መንፈስ ቅዱስ። ታዲያ የዚህ አይነት መሪዎች በዓለም አሉ የሉም ነው ይሄ እንግዲህ ለሁላችን ለእናንተ የሚሰጥ ነው። በሌላ በኩል ህዝቡም ለመሪዎች እግዚአብሔር መንፈስ ቅዱስ ከህዝቡም የሚፈልገው ፍሬ አለ ለህዝቡ ለመሪዎች የቱን ያህል ተስማሚዎች ናቸው ለመሪዎች የቱን ያህል ያስባሉ ለመሪዎች የቱን ያህል ይጨነቃሉ ለህግ የቱን ያህል ይገዛሉ ህዝቡንም ይመረምራል እግዚአብሔር መንፈስ ቅዱስ ህዝቡም ደግሞ ምንም ፍሬ ከሌላቸው ለመሪዎች አስቸጋሪዎች ከሆኑ አሁንም ቢሆን ወይ ጊዜ እንዲሰጠው ከሚጸለይለት ዛፍ ነው ያለዚያ አይቶ አይቶ ደግሞ ከሚረግመው ዛፍ ምሳሌ ነው ክርስቲያኖች በሌላ መንገድ ስንሄድ ደግሞ በዚህ ዓለም ላለች ቤተ ክርስቲያን በዚህ ዓለም ላለች ቤተ ክርስቲያን ምዕመናንን የሚመሩ የሃይማኖት አባቶች በዛፎች ይመሰላሉ። ምዕመናንን ከሚመሩ ከሃይማኖት አባቶች እግዚአብሔር መንፈስ ቅዱስ የሚፈልገው ፍሬ አለ። ያም ፍሬ ለምዕመናን የሚያስፈልግ ምግብ ነው። ያም ፍሬ ከምዕመናን ከበጎች በፊት እኔ ልሙት የሚል እምነትና ሐሳብ እንዲኖር ነው። ይላል ጌታ በዮሐንስ ወንጌል ምዕራፍ አስር እኔ ለእውነተኞች እረኞች ምሳሌ ነኝ። እኔ ስለ እረኞች ተላልፌ ራሴን እሰጣለሁ። በመስቀል ላይ የምራቆቴን ውላለሁ፣ እሞታለሁ። እኔን የሚመስል እውነተኛ እረኛ ለበጎቹ ለክርስቲያኖች፣ ለምእመናን እንደዚህ ነው። መጀመሪያ ከምእመናኔ ከበጎቼ በፊት እኔ ራሴ ልስጥ የሚል መሆን እንዳለበት ነው የሚነግረን። ያለዚያ ግን ይላል የዮሐንስ ወንጌል ምዕራፍ አስር ምንደኞች ናቸው። ቅድም እንደተማር ነው ተኩላ በመጣ ጊዜ፣ ፈተና በመጣ ጊዜ፣ የመሪዎች አስደንጋጭ ትዕዛዝ በመጣ ጊዜ፣ የክህደቱ ፍልስፍና በዓለም ወግና ማይረግ ያለው መስሎ የህዝቡን ችግር የሚያስወግድ መስሎ ብቅ ባለ ጊዜ ለኑሯቸው ለስልጣናቸው ለክብራቸው ሲሉ ወደኋላ የሚሉ ከሆነ ከተረገመቸው የበለስ ዛፍ ክፍል ነው። ስለዚህ ዛሬ እግዚአብሔር መንፈስ ቅዱስ ከሃይማኖት አባቶች ከወንጌል መምህራን የሚፈልገው ፍሬ ለምዕመናን የሚቀርበው የትምህርት ዝግጅት ለምዕመናን የሚቀርበው አስደሳች መዝሙር ለምዕመናን የሚቀርበው ጥሩ ቅዳሴ፣ ለምዕመናን የሚቀርበው ጥሩ ስነምግባር፣ ለምዕመናን የሚቀርበው ጥሩ አባታዊ አርዐያነት ይህን ይጠብቃል እግዚአብሔር መንፈስ ቅዱስ። ይህ ካልሆነ አቆራረጡንም ያውቅበታል፣ አረጋዘሙንም ያውቅበታል። ለመቆረጡም ለመቁረጡም ለማድረቁም ጊዜ አይፈጅበትም። ከምዕመናንም የሚፈልገው ፍሬ አለ። ከምዕመናን የሚፈልገው ፍሬ አለ። በእርግጥ ፍሬዎች ምን እንደሆኑ ተዘርዝረዋል። ከምዕመናንም የሚፈልገው ፍሬ አለ፣ እግዚአብሔር መንፈስ ቅዱስ ያም ፍሬ ምንድነው? በዓለም ያሉ የሃይማኖት አባቶች ልክ እንደ ክርስቶስ ቅድም እንደ ተማር ነው፣ እንደ ሐዋርያት፣ እንደ ሰማዕታት ለበጎቻቸው ተላልፈው የሚሰጡ ለህይወታቸው የማይሳሱ እንቅልፋቸው ለመንጋው የሚያስቡ መሪዎችን እግዚአብሔር እንዳያሳጣቸው በቤተ ክርስቲያን እነሱን እንዳያሳጣ አጠብቀው መጸለይ ይላል። ወደ ኤፌሶን ሰዎች ምዕራፍ ስድስት ውስጥ ቅዱስ ጳውሎስ አንደበቴን የወንጌሉን ቃል ስናገር እንደ ሁለት ታፍ ሰይፍ እንዲስለው በሄድኩበት ሁሉ ፍሬ እንዳፈራ ብርታቱን ኃይሉን መንፈስ ቅዱስ እንዲሰጠን፣ ክርስቲያኖች ሆይ ጸልዩልኝ፣ ያለምንም ማቋረጥ ይላል ቅዱስ ጳውሎስ ከመንፈስ ቅዱስ ጋር የሚነጋገረው ያ ቅዱስ አባት። ስለዚህ በዓለም ካሉ ምእመናን ዛሬ እግዚአብሔር መንፈስ ቅዱስ የሚጠብቀው ይሄን ነው። የሃይማኖት አባቶች እረኞች ለምእመናን እንቅልፍ አጥተው ካሰቡ ሰው ለኑረው ለላሱለ ህይወት እንደሚያስብ እንደገና ምእመናን ለሃይማኖት አባቶች ካሰቡ ከጸለዩ ፍሬ አለ ማለት። ከፍሬ የበለጠ ደግሞ ምንም የለም። ያ ፍሬ ደግሞ ህያውን ዘሩ የማይጠፋ ነው። ከቤተሰብ ስንነሳ ክርስቲያኖች ልጆች የሚፈልጉት ፍሬ አለ። ዛሬ ልጆች ራሳቸውን በራሳቸው ለማፍራት አይችሉም። ከሰማንያ ከአርባ ቀን ጥምቀት ጀምሮ በወላጆች ኃላፊነት ነው። ስለዚህ እግዚአብሔር መንፈስ ቅዱስ ከልጆች የሚፈልገው ፍሬ አለ። ከልጆች የሚፈልገው ፍሬ ምንድን ነው? ከልጆች የሚፈልገው ፍሬ ምንድን ነው? ቋንቋ እየተናገሩ አይምሮ እየገዙ እያወቁ ክፉና ደጉን እየለዩ በሄዱ ቁጥር አዳኛቸው ማን እንደሆነ እንዲያውቁ፣ ሃይማኖታቸው ምን እንደሆነ እንዲያውቁ፣ ስለ እግዚአብሔር ቸርነት እንዲረዱ ወላጆቻቸውን እንዲያከብሩ ታላላቆቻቸውን እንዲያከብሩ ባህላቸውን ስርዓታቸውን ወጋቸውን የራሳችን ብለው ታሪካቸውን እንዲያጠኑ ከዚህም ሁሉ በላይ ፊደላቸውን ቋንቋቸውን እንዲያውቁለት ይፈልጋል እግዚአብሔር መንፈስ ቅዱስ የቋንቋ ባለቤት ነውና እግዚአብሔር መንፈስ ቅዱስ ከልጆች የሚፈልገው ነገር አለ ታዲያ ያ ቅድሙ የቅድሙ ሠራተኛ ዛፏ ልትቆረጥ ስትል እባክ ተዋት፣ እኔ ረዳት አለሁ እኔ አግዛት አለሁ፣ ካልሆነ መጨረሻ ላይ ትቆርጣታለህ እንዳለው ልጆች የስነ ምግባር ልጆች እንዲሆኑ፣ ልጆች አገራቸውን ወዳድ እንዲሆኑ፣ ልጆች ፈጣሪያቸውን እንዲወዱ፣ ልጆች ሙት ያዳናቸው ማን እንደሆነ እንዲያምኑ ኃላፊነቱ የወላጆች ነው። ኃላፊነቱ የካህናት ብቻ አይደለም የእናንተም ጭምር ነው። ደግሞ ከልጆች ከወላጆች ደግሞ የሚጠበቅ ፍሬ አለ ማለት ልጆች እያደጉ በሄዱ ቁጥር ልጆች እያደጉ በሄዱ ቁጥር ደግሞ የሚጠበቅባቸው ፍሬ አለ። እሱም ወላጆችን ማክበር፣ ወላጆች ልጆችን ማስተማር፣ ልጆች የወላጆችን ትምህርት ተግባራዊ ማድረግ፣ ያ ተግባር ደግሞ መንፈሳዊ ፍሬ ያ ተግባር ደግሞ ለሕዝብ፣ ላገር፣ ለራስ፣ ለእግዚአብሔርም የሚጠቅም ፍሬ መሆን እንዳለበት፣ ዛሬ ባልና ሚስት በተክል ይመሰላሉ ሚስት ከባል የምትጠብቀው ፍሬ አለ ባልም ከሚስቱ የሚጠብቀው ፍሬ አለ ሚስት ከባላ የምትጠብቀው ፍሬ ምንድን ነው መጽሐፍ ቅዱስ እንደሚልን ፍቅር ሰላም ሚስት ከባሏ የምትጠብቀው ፍሬ ፍቅርን ነው ሰላምን ነው ከባሏ የምትጠብቀው ቸርነትን ነው ከባሏ የምትጠብቀው ራስን መግዛት ነው ከባሏ የምትጠብቀው እምነትን ነው ባልም ከሚስቱ እንደዚሁ ጎረቤትም ከጎረቤቱ እንደዚሁ፣ አሰሪም ከሰራተኞቹ እንደዚሁ፣ ሰራተኞችም ካሰሪው እንደዚሁ። የመንፈስ ቅዱስን ፍሬ ነው የሚጠብቁት። ያም የመንፈስ ቅዱስ ፍሬ ፍቅር። ፍቅር ካለ ሕግ አያስፈልግም። ተነጋግረን፣ ፍቅር ካለ መጽሐፍ ቅዱስ አያስፈልግም። ፍቅር ካለ ወንጌላውያን መምህራን አያስፈልጉም። ፍቅር ካለ ሕግ አያስፈልግም። ፍቅር ካለ ቁጥር ስፍር የሌላቸው በሚሊዮን በሚሊዮን የሚቆጠሩ ሰራዊት ባዓለም አያስፈልጉም። ፍቅር ካለ መሳሪያ አያስፈልግም ፍቅር ካለ ጦርነት አይኖርማ እንዲያውም ይላል መጽሐፍ ቅዱስ ይህ መጽሐፍ ቅዱስ በሁለት ነጥቦች የታሰረ ነው እነዚህም ሁለት ነጥቦች እነዚህም ሁለት ነጥቦች እግዚአብሔርን በፍጹም ልብ በፍጹም ሀሳብ በፍጹም ነፍስ በፍጹም ህሊና መውደድ እና ወንድምን እንደ ራስ መውደድ ሰው ሰውን እንደ ራሱ ከወደደ እግዚአብሔርን በፍጹም ልቡ ካፈቀረ በቃው ህግ አያስፈልግም! ጠብ የለም፣ ሰላም ነው። እና በዚህ ምድር አንዳችን ለአንዳችን የምናፈራው ፍሬ አለ። አባቶቻችን ኢትዮጵያውያን ጥሩ ፍሬ አፍርተው ለእኛ አስረክበው ነው የሄዱ። ያም ፍሬ ቀለም በጥብጠው ብራና ፍቀው ቃሉን ጽፈው ክርስቶስ አዳኛቸው ነው ብለው አስረክበው፣ ቤተ ክርስቲያንን በልላ አቅማቸው ሰርተው፣ ከዚህም ሁሉ ጋር ቋንቋን፣ ፊደልን፣ መልካም ባህልን፣ ከዓለም የምንለይበት ታሪክን አስረክበው ሄደዋል። ከእኛ ዛሬ እንደ አባቶቻችን የሚጠበቅ ፍሬ አለ። ያም ፍሬ ማን ነው? ያም ፍሬ ምንድን ነው? በዚህች ቤተ ክርስቲያን ክርስቶስን ባገኘንባት ጸንተን አሁንም ቢሆን እንደ አባቶቻችን የእምነት ፍቅር። በእርግጥ እንደ አባቶቻችን ዛሬ ብራና ፋቁ፣ ቀለም በጥብጡ፣ በብዕር ጻፉ የሚለን የለም። ያማ ቢሆን አንድም ሰው አይገኝም። በማሽን የተጻፈውን ለማንበብ ነው በጣም የተቸግር ነው እንዴ። እስከ ሶስት ዓመት ድረስ ፍሬ አላፈራችም ይላል። እስከ ሦስት ዓመት ድረስ ፍሬ አላፈራለች ያች ዛፍ፣ ከዚያ ምድሯን አታጎሳቁል፣ ቁረጧት አለ። ነው እኮ የሚለው እግዚአብሔር አምላክ የኢትዮጵያን ቤተ ክርስቲያን ለብዙ ጊዜ ታግሷል። እስከ ሦስት ዓመት ብቻ አይደለም ለብዙ ዓመታት ታግሶናል። ፍሬ ማፍራት ተስኖናል። ዲያቆናቱ፣ ካህናቱ፣ መነኮሳቱ፣ ጳጳሳቱ የሚጠበቅብን ፍሬ የለም። ምናልባትም እኛ ስላላየነው ስላንሰማ የሚሆናል እንጂ እኔ ለአባቶቻቸው ብዬ የአባቶቻቸው ፍቅር አስገድዶኝ እስካሁን ድረስ አቆይቷቸዋል። ከእንግዲህ የኢትዮጵያን ምድር የኢትዮጵያን ቤተ ክርስቲያን አጎስቁሉ፣ ቁረጡ የሚል ቃል ይኖራል ባልሰማ ነው እንጂ። ግን ወላዲት አምላክ የኢትዮጵያ መቤት የኢትዮጵያውያን እናት በመሆኗ ቅዱሳን መላእክትን ሌሎችም ቅዱሳን የአባቶቻችን አጽማቸው ጭምር እየረዳን እስካሁን ድረስ ቆይተናል። የማናፈራ ከሆነ ሰይፉ በእጁ ነው ሰይፉ በእጁ ነው። ከምዕመናንም እንደዚሁ ነው። ፍሬን ይፈልጋል። ከእኛ ስንፍና የተነሳ ዛሬ ምዕመናን አብዛኞቹ ሕይወት አላቸው፣ ፍሬ የላቸውም። ሕይወቱ ምንድን ነው? በእግዚአብሔር ማመን በክርስቶስ አዳኝነት መመራትና ማመን ሕይወቱ ይሄ ነው። ፍሬ ግን የለም። የአብዛኞቹ ፍሬው ምንድን ነው? ቅዱስ ቁርባን ፍሬው ምንድን ነው? ሚስት በአንድ ቃል ኪዳን ባል መጽናት ፍሬው ምንድን ነው? ባል በቃል ኪዳን ሚስቱ መጽናት ያ ነገር ግን አልገኝ ብሏል። ክርስቲያን ባሎች እንደፈለጋቸው ሚስቶችን መቀያየር፣ ክርስቲያን ሚስቶች እንደፈለጋቸው ባሎችን መቀያየር፣ ክርስቲያን ወንድ እንደፈለገው በየቦታው የልጅ ጉልት፣ በየቦታው የሴት ጉልት፣ በየቦታው የልጅ ብዛት፣ ክርስቲያኖች በየሄዱበት ከተማ እንደፈለጉት መሆን። ይሄ በእውነቱ ድርቅ ነው። ከሕይወት አልፎ ድርቅ ነው። እስከ መቼው ድረስ ነው የሚታገስን? አዎ እግዚአብሔር ታግሶናል፣ እስካሁን አቆይቶናል። ፍሬ ልናፈራ ይገባል ፍሬ ልናፈራ ይገባል። ያለዚያ ግን አስቸጋሪ ነገር ነው። ምድሯን አያጎስቅሉ ተብለን እንረገምና እንቆረጥና እንቃጥልና እግዚአብሔር በኢትዮጵያ ምድር ሌላ ህዝብ ይፈጥራል። ቢፈልግ የሚሳነው ነገር የለም። እንደ ከኢትዮጵያውያን ምሁራን ከኢትዮጵያውያን ጭንቅላት የሚፈልገው ፍሬ አለ መንፈስ ቅዱስ ኢትዮጵያውያን ብዙዎች ውጭ ወጥተው ተምረዋል። ብዙዎች ፕሮፌሰሮች ናቸው። ብዙዎች ዶክተሮች ናቸው። ብዙዎች ባለ ዲግሪዎች ናቸው። ብዙዎች ደግሞ ባለ ብዙ እውቀት ናቸው። ከነሱ የሚፈልገው ፍሬ አለ። ያም ፍሬ ምንድን ነው? ለዚያ ለፍቶ ደክሞ ላስተማራቸው ህዝብ ማሰብ። አተላ እየጨመቀች ውሃ እየሸጠች እንጨት እየሰበረች ጥሬ እየቆረጠመች ወገቧን በረሃብ ቀበቶ አጥብቃ ታጥቃ ያሳደገች እናት እየተሰቃየች፣ ያሳደገች ሀገር እየተሰቃየች፣ እዚህ ደረጃ ያሳደገ ያደረሰ ህዝብ እንዲህ እየተንገላታ ምሁራን በእውቀታችሁ ፍሬ ካላፈራችሁ እግዚአብሔር መንፈስ ቅዱስ ይጠይቃችኋል። የእናንተ እውቀት የእናንተ ፍሬ ምንድን ነው? የተለያየውን ህዝብ አንድ ማድረግ። የተለያየውን ህዝብ አንድ ለማድረግ ደግሞ እውቀታችሁን እንዲባርክላችሁ ከህዝቡ በላይ ስለሆናችሁ ህዝቡ ብዙ ተስፋ ስለሚጠብቅባችሁ እናንተው ተሳስባችሁ እናንተው ተማክራችሁ፣ ጊዜ ያስተምራል። ያለፈውን ጊዜ እንደ ጥፋት እየቆጠራችሁ እየተራራቃችሁት እየተቀራረባችሁ፣ ምን እናድርግላት ለዚች አገር፣ ምን እናድርግለት ለዚህ ህዝብ፣ ምን እናድርግላት ለዚች ቤተ ክርስቲያን በሉ። ያለዚያ እግዚአብሔር መንፈስ ቅዱስ የእውቀትን መስመር መቁረጥም ይችላል፣ መርገምም ይችላል። በእውቀታችሁ እንዳትጠቀሙበት ያደርጋል። እሱ ከፈለገ እውቀቱ ራሱ በሽታ ይሆናል። እውቀቱ ራሱ መቅሰፍት ሊሆን ይችላል፣ አጥፊ ሊሆን ይችላል። ዛሬ ረባካችሁ አንዱ ከአንዱ የሚፈልገው ፍሬ አለ። ትግሬው ህዝብ ከአማራው ህዝብ የሚፈልገው ፍሬ አለ። ያም ፍቅር ነው። አማራው ህዝብ ከትግሬው ህዝብ የሚጠብቀው ፍሬ አለ። ያም ፍቅር ነው። ጉራጌው ህዝብ ከሌላው ህዝብ ኢትዮጵያዊ ህዝብ የሚፈልገው ፍሬ አለ። ያም ፍቅር ነው። ያም ህብረት ነው። ከምባታ፣ ሀዲያው፣ ወላይታው፣ አገው፣ ሌሎችም ሌላው ከሌላው የሚጠብቁት ፍሬ አለ። ያም ፍቅር ነው። ያም ህብረት ነው። ያም መተሳሰብ ነው። ያም መፋቀር ነው። ያ ሲሆን ነው ፍሬያችን የሚያምረው። ያ ሲሆን ነው ፍሬያችንን መንፈስ ቅዱስ የሚጠቀምበት። ያለዚያ ግን ሰይጣን ፍሬያችን እየለቀመው ነው። አንዱ አንዱን የመውደድን የፍቅር ፍሬ ሰይጣን በላው፣ ለቀመው። አንዱ ለአንዱ የማሰብን ፍሬ ሰይጣን ሰረቀው። አንዱ ለአንዱ ተላልፎ ህይወቱን የመስጠትን ፍሬ ዲያብሎስ ሰረቀው። ተቸግረናል። እግዚአብሔር መንፈስ ቅዱስ ዛሬም እንድናፈራ ፈቃዱ ነው። እግዚአብሔር መንፈስ ቅዱስ እውቀታችንን ባርክልን ብንለው፣ እንዲህ ባርክልን ፈቃዱ ነው። ስለዚህ ከሁሉም የሚጠቅመን እግዚአብሔርን መያዙ ነው። እግዚአብሔርን ይዘን መንፈስ ቅዱስን እየጠየቅ ያለፈውን ጥፋታችን እየተውን፣ ኧረ ባካችሁ የምንንቀሳቀስበትን መንፈስ እንፈልግ። ጻድቅ ሰባት ጊዜ ይወድቃል፣ ሰባት ጊዜ ይነሳል። ኢትዮጵያውያን ሰባት ጊዜ ቢወድቁ ሰባት ጊዜ እንዲነሱ እግዚአብሔር መንፈስ ቅዱስ ፈቃዱ ነው። እኛም ካህናቱ ሰባት ጊዜ ቀርቶ ሰባ ጊዜ ብንወድቅ ሰባ ጊዜ ሊያነሳን ፈቃዱ ነው። እግዚአብሔር ከእኛ ጋር ነው፣ ይራራልናል፣ ያዝንልናል። ለዲያብሎስና ለሰራዊቱ አሳልፎ ሊሰጠን አይፈልግም ክርስቲያኖች። ያለዚያ ግን ይላል ብዙዎቻችን ፍሬ ባለማፍራታችን መቆረጥ ሲገባን በቅዱሳን አማላጅነት በመንፈስ ቅዱስ ቸርነት ቀን እየተጨመረልን እስካሁን ቆይተናል። ቃሉም እንዲህ ሲል ይመክረናል፣ እንግዲህ ለንስሐ የሚገባ ፍሬ አድርጉ። ማቴዎስ ሦስት ስምንት። ነገር ግን ያለ ፍሬ የምንቀጥል ከሆነ የእግዚአብሔር ቃል እንዲህ ይላል አሁንስ ምሳር በዛፎች ስር ተቀምጧል። እንግዲህ መልካም ፍሬ የሚያደርግ ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል። ማቴዎስ ሶስት ምዕራፍ ስር እንግዲህ ፍሬንድና ፍሬ የሚረዳል። መንፈስ ቅዱስም ትግስቱ ሲያልቅ እሱ ራሱ የህይወት ድርቅ እንደሚሆንብን ሲያስረዳን እንዲህ ይላል። እነርሱ ግን ይላል አመፁ፣ መንፈስ ቅዱስ ነው። እነርሱ ግን አመፁ፣ መንፈስ ቅዱስንም አስመረሩ። ስለዚህ ተመልሶ ጠላት ሆናቸው፣ እርሱም ተዋጋቸው ይላል እግዚአብሔር ቃል ትንቢተ ኢሳይያስ ምዕራፍ ስልሳ ሦስት ቁጥር አስር አመፁ መንፈስ ቅዱስን አስመረሩት ያስተምራቸው የነበረ መንፈስ ቅዱስ ያጽናናቸው የነበረ መንፈስ ቅዱስ ምስጢሪን የግልጥላቸው የነበረ መንፈስ ቅዱስ ወደ እውነት ሁሉ ይመራቸው የነበረ መንፈስ ቅዱስ ራሳቸው እንዲ እንዲገዙ የሚያግዛቸው መንፈስ ቅዱስ ፍሬ እንዲያፈሩ የሚያግዛቸው መንፈስ ቅዱስ ሁልጊዜ ለእነሱ የሚቃትት መንፈስ ቅዱስ ራሱ ተዋጊ ሆናቸው ጠላት ሆናቸው ተዋጋችሁ ይላል። ዛሬ አንዳችን አንዳችን መውጋቱ ቀላል ነው፣ ሀላፊ ነው። ብዙ ጊዜ በቤተ ክርስቲያናችንም ይሁን በሀገራችን ታሪክ አንዳችን አንዳችንን ወግተናል፣ ሌላውም እኛን ወግቷል። ያ ሁሉ የለም፣ ኢትዮጵያ ልጅ ህዝቡም አለ። ዛሬም አንዳችን አንዳችን ብንወጋ ያልፋል፣ እውነታዊም ስራችሁ፣ ስልጣኑም ያልፋል፣ ዘረኝነቱም ያልፋል፣ ጎሰኝነቱም ያልፋል መሳሪያውም ያልፋል፣ ጉልበቱም ያልፋል፣ ትምክህቱም ያልፋል፣ ኃይሉም ያልፋል። ይሟሸሻል፣ ይጠፋል። ቀላል ነው፣ ከሰው የሚመጣው ፈተና ቀላል ነው። እግዚአብሔር መንፈስ ቅዱስ ጠላት ሲሆን እግዚአብሔር መንፈስ ቅዱስ ሲወጋ ግን መነሻ አይኖረን። ትልቁ ለቅሶ እዚህ ላይ ነው። እግዚአብሔር እንዳይዋጋን ነው፣ መንፈስ ቅዱስ እንዳይዋጋን ነው። ከዚያ ምን ይላል? ለቤዛም ቀን የታተማችሁበትን ይላል፣ ለቤዛም ቀን የታተማችሁበትን ቅዱሱን መንፈስ አታሳዝኑ። ክፋት ሁሉ ከእናንተ ዘንድ ይወገድ እርስ በርሳችሁም ቸሮችና ርኅሮች ሁኑ እግዚአብሔርም ደግሞ በክርስቶስ ይቅር እንዳላችሁ ይቅር ተባባሉ ኤፌሶን አራት ሰላሳ ሰላሳ ሁለት ስለዚህ እግዚአብሔር ለሕይወት ለዘላለም ሕይወት ለዛች ቀን ለዘላለም ቤዛ የታተማችሁበትን መንፈስ ቅዱስ ይላል እኛ ዛሬ ለዘላለም ሕይወት የታተምንበትም አይተም መንፈስ ቅዱስ ነው ስለዚህ አታሳዝኑት ነው የሚለን በእርግጥ ብናሳዝነውም ይቅር ሊለን የታመነ ነው። ነገር ግን አታሳዝኑት ነው የሚለን። ላለማሳዘን ደግሞ ጥሩ ነው። በዚህ መበርታት ነው። ከዚያ የመጨረሻዋን ጥቅሴን ጠቅሼ ጨርሳለሁ። መንፈስ ቅዱስ እኛ ፍሬ እንድናፈራ ማድረግ ብቻ ሳይሆን ከኛ ፍሬ መፈለግን ብቻ ሳይሆን ሌላም የሚሰጠን ስጦታ አለ። መንፈስ ቅዱስ የሚሰጠን ስጦታ አለ። ደግሞ ያን ስጦታ ካልተጠቀምንበት ደግሞ ደግሞ እሱም ደግሞ የሰጠውን ስጦታ የሚወስድ መሆኑ እንዲህ ሲል ይናገራል። እንዲህ ይላል ክርስቲያኖች፣ አንደኛ ቆሮንቶስ ምዕራፍ አሥራ ሁለት ቁጥሩ አራት ጀምሮ እንዲህ ይላል አገልግሎትም ልዩ ልዩ ነው፣ ጌታም አንድ ነው። አሰራርም ልዩ ልዩ ነው፣ ሁሉን በሁሉ የሚያደርግ እግዚአብሔር ግን አንድ ነው። ነገር ግን መንፈስ ቅዱስን መግለጥ ለእያንዳንዱ ለጥቅም ይሰጠዋል። ለአንዱ ጥበብን መናገር በመንፈስ ይሰጠዋልና፣ ለአንዱም በዚያው መንፈስ እውቀትን መናገር ይሰጠዋል። ለአንዱም በዚያው መንፈስ እምነት፣ ለአንዱም በአንዱ መንፈስ የመፈወስ ስጦታ፣ ለአንዱም ታምራትን ማድረግ፣ ለአንዱም ትንቢትን መናገር፣ ለአንዱም መናፈስትን መለየት፣ ለአንዱም በልዩ አይነት ልሳን መናገር፣ ለአንዱም በልሳሎች የተነገረውን መተርጎም ይሰጠዋል። ይህን ሁሉ ግን ያ አንዱ መንፈስ እንደሚፈቅድ ለእያንዳንዱ ለብቻው እያካፈለ ያደርጋል። እግዚአብሔር መንፈስ ቅዱስ ለእያንዳንዳችን የሰጠን ስጦታ አለን። እዚህ መካከል ጥሩ ድምፅ ያላችሁ ትኖራላችሁ። ያ ጥሩ ድምፅ ታዲያ ለጭፈራ፣ ለዳንስ አይደለም የተሰጠን ለዘፈን አይደለም፣ እንድንዘምርለት ነው እንድንዘምርበት ነው። ጥሩ ድምፅ የተሰጣችሁ ስጦታችሁ ነው። እባካችሁ እዚህ መድረክ ላይ በርከት በሉ በጥርቀት እንበል፣ እንዘምርለት፣ እናወድሰው፣ የሚያንስበት ነውና ይሄም ስለዚህ ከሴት በተለይ ሴቶች ደህና ደህና ድምፅ እንዳላችሁ ነው በተሰጠው ጊዜ እንሰማለን በጆሯችን ወጣቶች ልጆቻችሁ ብቻ ሳይሆኑ እናቶችም ለመዘምራንነት በመዝሙር ለማገልገል የተዘጋጃችሁ ሁሉ እስከ መቼው ድረስ ፍዝዝ ብለን ነው የምንኖረው? እስከ መቼው ድረስ ነው የጠወለገ ቅጠል ሆነን የምንታየው? እስኪ እንዲያው በመንፈስ የምንረፋበት ቀን ይፈጠር። ደስ ብሎን ዘምረን፣ ደስ ብሎን አመስግነ ነው፣ ደስ ብሎን እዚህ ወጥተን ተራግረን፣ ደስ ብለን፣ ደስ ብለን እንዲ አክብረ ነው በፍቅር እንሂድ፣ ደስ ብሎን ሰላምታ ተሰጥተን፣ ደስ ብሎን ተሳስበን እንሂድ። ስለዚህ የመዘምር የድምፅ ተሰጥኦ ያላችሁ በመዘምርነት ተመዝገቡ። ወጣቶችም እንደዚሁ እንደዚሁ፣ እናንተም በተሰጣቸው አገልግሎት ለመመዝገብ እንዲሁ ምን እንስራ፣ ምን እናድርግ። በዚህ ስራ ቤተ ክርስቲያኔን ማገልገል እፈልጋለሁ፣ መንፈስ ቅዱስ የሰጠኝ ነውና በሉ እንዲህ። አባቶችም ብትሆኑ እንደዚሁ ጥሩ ድምጽ ያላችሁ ካላችሁ፣ የእያንዳንዳችን የተሰጠን የጸጋ ስጦታ አለ። አንቅበረው፣ አንደብቀው። ሽማግሌዎች የማስታረቅ ልጆችን የመምከር ይሄ ራሱ አንድ ሀብት ነው፣ አንድ ጸጋ ነው። ሽበት የክብር ዘውድ ነው ይላል። የክብር ዘውድነቱ ታዲያ በተግባር ነው። ልጆችን የማስተባበር ምእመናንን ደግሞ የማቀራረብ ስለዚህ በየተሰጠን፣ እባካችሁ ገንዘብ ያላችሁ በገንዘባችሁ፣ እውቀት ያላችሁ ደግሞ በእውቀታችሁ የጥብቅና እውቀት ያላቸው በጥብቅናው እንደ ዶክተር አለማየሁ፣ አዎ ደግሞ በሕክምናው እንደ ዶክተር አጎስ፣ በስነ ጽሁፍ እንደ ዶክተር ጌታቸው እንዲህ ህዝቡን በማሳረቅ አይዞ ስለ ሀገር አይዞ ስለ ቤተ ክርስቲያን ማለት ደግሞ እንድንበለንባራስ በትምህርት ክፍል በስነ ጽሁፍ እንድንቀኝ አዝማጭ እናቶችም እንደዚሁ እንደ ፍሳ እንበልም አካችሁ በየተሰጠን እንበርታ። ያለዚያ ግን ይፈረድብናል። እስኪ እንግዲያውስ የመጨረሻ ብዬ ነበር። ምግብ ስንበላ አሁን የመጨረሻዋ ናት ካልን በኋላ እንደገና ስሞታ ፍርሰ ነው እንላለን። እግዚአብሔር ቃለም ምግብ ነው እናች አሁን የመጨረሻ አናት ከዚያ እንኳ አሏችሁ። የማቴዎስ ወንጌል ምዕራፍ 25 ቁጥር 14 ተጀምሮ ላንበው። እንግዲያስ የእያንዳንዳችን የተሰጠን እንዳለንና ደግሞ በተሰጠን ብናተርፍበት የቱን ያህል መስጋና፣ የተሰጠንን ካልሰራንበት ደግሞ የቱን ያህል ከንቱ እንደሆነ ምን ይላል? ወደ ሌላ ሀገር የሚሄድ ሰው ባሮቹን ጠርቶ ያለውን ገንዘብ እንደ ሰጣቸው እንዲሁ ይሆናልና፣ ለእያንዳንዱ እንደ አቅሙ እንደ አቅሙ ነው ታዲያ፣ ለእያንዳንዱ እንደ አቅሙ ለአንዱ አምስት መክሊት ለአንዱ ሁለት ለአንዱም አንድ ሰጠና ወደ ሌላ አገር ወዲያው ሄደ። ያሰው ወደ ሌላ አገር ሄደ። አምስት መክሊትም የተቀበለው ሄዶ ነገደበት፣ ሌላም አምስት አተረፈ። እንዲሁም ሁለት የተቀበለው ሌላ ሁለት አተረፈ። አንድ የተቀበለው ግን ሄዶ ምድርን ቆፈረና የጌታውን ገንዘብ ቀበረ። ከብዙ ዘመንም በኋላ የእነዚያ አገልጋዮች አገልግሎት ጌታ መጣና ተቆጣጠራቸው። አምስት መክሊት የተቀበለውም ቀረበና ሌላ አምስት መክሊት አስረክቦ ጌታ ሆይ አምስት መክሊት መክሊት ሰጥተኸኝ ነበር፣ እነሆ ሌላ አምስት መክሊት አተረፉበት፣ አለ። ጌታውም መልካም፣ አንተ በጎ ታማኝም አገልጋይ ታማኝም ባሪያ በጥቂት ታምነሃል፣ በብዙ ሾማ አለው። ወደ ጌታ ደስታ ግባ አለው። ሁለት መክሊትም የተቀበለው ደግሞ ቀርቦ ጌታ ሆይ፣ ሁለት መክሊት ሰጥተኸኝ ነበር፤ እነሆ ሌላ ሁለት መክሊት አተረፍሁበት አለ። ጌታው መልካም አንተ በጎ ታማኝም ባሪያ፣ በጥቂቱ ታምነሃል፣ በብዙ እሾምሃለሁ፣ ወደ ጌታ ደስታ ግብ አለው። አንድ መክሊትም የተቀበለው ደግሞ ቀርቦ ጌታ ሆይ፣ ካልዘራህባት የምታጭድ ካልበተንህባትም የምትሰበስብ ጨካኝ ሰው መሆንህን አውቃለሁ። ፈራሁም ሄጄ መክሊትህን በምድር ቀበርሁት። እነሆ መክሊትህ ይኸውልህ አለው። ጌታው መልሶ እንዲህ አለው፣ አንተ ክፉና ሃኬተኛ አገልጋይ፣ ክፉና ሃኬተኛ ባሪያ ካልዘራሁባት እንዳጭድ ካልበተልሁባትም እንድሰበስብ ታውቃለህን? ስለዚህ ገንዘቤን ለለዋጮች አደራ ልትሰጠው በተገባ ነበር። እኔም መጥቼ ያለኝን ከትርፉ ጋር እወስደው ነበር። ስለዚህ መክሊቱን ውሰዱበት፣ አስር መክሊትም ላለው ስጡት። ላለ ሁሉ ይሰጠዋልና ይበዛለትማል። ከሌለው ግን ያው ያለው እንኳ ይወሰድበታል። የማይጠቅመውንም ባሪያ በውጭ ወዳለው ጨለማ ውጡት፣ በዚያ ልቅሶና ጠርስ ማፋጨት ይሆናል ይላል። ስለዚህ በየተሰጠን ጸጋ እንገልገልበት፣ እናትርፍ። አምስት የተሰጠን አስር፣ ሁለት የተሰጠን አራት፣ አንድ የተሰጠን ሁለት፣ እንደየ አቅማችን እናትርፍበት። ያለዚያ ግን ጨካኝ እንደሆነ ፈራጅ እንደሆነ በዚያ ባለን ብንገለገልበት እንደሚቀጣን አድርገን ብንደብቀው ይሄው እንደሰማነው ነው። ወደዚያ ክፉ አገልጋይ ነው። ይህም ማለት ምንድን ነው? አሁን ብዙ ጊዜ ከእናቶችም ከአባቶችም ከወንድሞችም ድምፅም፣ ወይም ግጥም መግጥም፣ ወይ የስነ ጽሑፍ ወይም ደግሞ የማስተማር ወይም ደግሞ የምክር ወይም ደግሞ ብዙ ነገሮች አሉ፣ ብዙ ስጦታዎች አሉ። ገብታችሁ በማገልገል ፈንታ እንዴ እኔ እዚያ መድረክ ላይ ለመውጣት እኔ እዚያ መድረክ ላይ ወጥቼ ለመዘመር እኔ እዚያ መድረክ ላይ ወጥቼ ለመስራት አልችልም ነገሩ ራስን ዝቅ ማድረግ ይመስላል ነገር ግን አይደለም ብዙዎቻችሁ እህቶችም እናቶችም ወንድሞችም እኔ እዚያ መድረክ ላይ አልወጣም ወጥቼ አልዘምርም ለምን እኔ ራሴን አውቋለሁ እኔ ኃጢአተኛ ነኝ እዚያ መድረክ ላይ በወጣ መንፈስ ቅዱስ ይቀስፈኛል ይቀጣኛል ይህ ማለት እንደዚያ ባጠፋው ምናልባት ቢጠፋብኝ ወይም ደግሞ ብንቀሳቀስበት ይቀጣኛል ብሎ እንደቀበረው ሀካኝ ማለት ነው። እግዚአብሔርን ጨካኝ ማድረግ። እግዚአብሔር ጨካኝ ከሆነ፣ እግዚአብሔር መንፈስ ቅዱስ ቀሳፊ ከሆነ እዚህ መድረክ ላይ ብቻ ነው ኃጢአት የሰራ ነው? ጨለማ ለብሰን፣ ቤትን ቦታን ተገና አድርገን፣ ጊዜን ተመክተን ስንት ኃጢአት ሰርተናል። ያን ጊዜ እግዚአብሔር መንፈስ ቅዱስ በዚያ ቦታ አልነበረም። ልናከብረው ከፈለግን በሁሉም ቦታ ማክበር ደግሞ አልቻልንም። ምህረትን ብቻ ነው ተስፋ የምናደርገው ቃል በሁሉም ቦታ ምህረቱን መጠበቅ። ስለዚህ ይህ መድረክ የእናንተ ነው፣ ይህች ቤተ ክርስቲያን የእናንተ ናት። በምትችሉት ዘምሩ፣ በምትችሉት ስነ ጽሑፍ ጻፉ፣ በምትችሉት ሁሉ እርዱ፣ በእውቀታችሁም በሆነ ሁሉ። ስለዚህ እግዚአብሔር ሁላችሁንም ለመሳሪያነት ይፈልጋችኋል። እኛን ብቻ አይደለም። እኔ ማነኝ ነኝ። እኛን ከእናንተ ተለይተን እዚህ መድረክ ላይ የምንወጣው በኃጢአቱም ማኛ በልጥ እናንተ ስታውቁ እኛ ግን እያወቅን፣ እንግዲያው እስከ ቀሰፈኛ አይቀርም ካጠፋኛ አያጠፋም። አባትነቱ የሁላችንም ነው። ስለዚህ በየተሰጠን እባካችሁ በየተሰጠን ጸጋ እንጠቀምበት፣ አትቅበሩት። ስንት ድምፅ ይኖራል? ይህን ጊዜ እዚህ መካከል ያሳፍራል እንዴ? ለዘፈን እንኳን መድረክ ላይ ወጥቶ አንድ ክርስቲያን መድረክ ላይ ሲሸንጠው ወኔ ሲይዘው አንዱ ዘፋኛ አይቶ ወጥቶ እንኳን ይዘፍን የለ እንዴ የማያውቅበትን ልምድ የሌለው እንዲያው ወጥቶ ፎካሪውም ልፎክር ይላል ይፎክራል የሚሸልለውም ወጥቼ ልሸልል ይላል በድምፅም ወጥቼ ልዝፈን ይላል ገጣሚውም ወጥቼ ልግጠም ይላል ለምን ወንዬ እያዘው ነው ለከንቱ ለአጣቱ ለምድራዊ ነገር እንዲህ ስንቀና ለመንፈሳዊ ነገር ለምን አንቀና እንደ ጊዜን እኮ አይደለም ጊዜ እንዴ ጊዜን እኮ እድሜን አይወስንም። የእግዚአብሔር ቸርነት፣ የጸጋው ስጦታ አገልግሎት እድሜን አይወስንም። ስለዚህ እባካችሁ ይመርብን ሽማግሌዎችም ሽማግሌዎች ነን፣ ሌሎችም ደግሞ ታላላቆች ነን ሳትሉ በምንችለው ሁሉ እግዚአብሔር መንፈስ ቅዱስን ለማስደሰትና ፍሬ ለማፍራት እንዲያበቃን ቅዱስ ፈቃዱ ይሆንልን። በተለይ አገራችን ኢትዮጵያ የእሱ ታላቅ ዛፍ ናት፣ በስጋዊው በመንፈሳዊው በኩል ብዙ ጊዜ ፍሬዋን እየፈለገ ነው እግዚአብሔር መንፈስ ቅዱስ እና አንድ ቀን የመጨረሻ ትዕግስቱ አልቆ እንዳይቆርጥብን። እሷ ከተቆረጠች ደግሞ እኛው ቅርንጫፎች ስለሆን አንድ ዛፍ ከተቆረጠ ቅርንጫፉም ቅጠሉም ስለሚደርግ እንደ ደረቅ ስራችን እንደተነቀለ እንዳንቀር እግዚአብሔር መንፈስ ቅዱስ የኢትዮጵያ አምላክ ነውና ኢትዮጵያን በቸርነቱ ምንም ላሁኑ ባታፈራም እንድታፈራ በቸርነቱ እንዲረዳን እንጸልይ ባካቸው። እባካችሁ ወደ ቤተ ክርስቲያን እንገስግስ። ሌላውን ሁሉ አይተነዋል፣ አልጠቀምንም። እግዚአብሔርን ደግሞ እንየው። ግዴላችሁ ያዘው፣ እሱ ማንንም አሳፍሮ አያውቅም። በእርግጥ ይሄ ምልክት ነው፣ በሀገር ውስጥም በውጭ አገርም የሚታየው መንፈሳዊ እንቅስቃሴ ምልክት ነው። የሚያድግ ጥጃ ከገመዱ ያስታውቃል ይባላል። እግዚአብሔር ሊምረን የተዘጋጀ ነው የሚመስለው እና እግዚአብሔር የቸርነቱን ስራ ይስራለን። እግዚአብሔር የተመሰገነ።